ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 21 11 11 ይቅርታ ሁለት ሺህ አስራ አንድ አመተ ምህረት ዛሬ ሴፕቴምበር ሀያ አንድ ነው። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን። እኔም ቆንጆ ይታየ ነኝ። በአሸዋ ሜዳ፣ በቡራዩና በአካባቢው የተገደሉ ሰዎች ቁጥር ሀምሳ ስምንት መሆኑን አምነስቲ ኢንተርናሽናል ገለጸ። የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አነጋግረናል። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ደግሞ የአምነስቲን ሪፖርት አላስተባበሉም። ይህ በአብይ ርዕስ የተያዘ ሪፖርት ነው። የኦሮሞ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አብይ አህመድ ሆነው ተመርጠዋል። ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። በመጽሔት ዘገባ ይዘናል። ቆንጅት አርዕስተ ዜናውን ታሰማናለች። በአሸዋ ሜዳ በቡራዩና በአካባቢው የተገደሉ ሰዎች ቁጥር 58 መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ተናገረ። የአሹራ በዓል በትናንትናው ዕለት በአልነጃሺ መስጊድ ተከብሯል። ዘገባ ይኖረናል። ትናንትና ቪክቶሪያ ሀይቅ ላይ በተገለበጠው የመንገደኛ ማመላለሻ ጀልባ ከነበሩ ተሳፋሪዎች መካከል ከአንድ መቶ የሚበልጡ መሞታቸውን የታንዜኒያ ባለስልጣናት አስታወቁ። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው በአሸዋ ሜዳ በቡራዩና አካባቢው የተገደሉ ሰዎች ቁጥር 58 መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። የፌዴራል ፖሊስ ኮሚሽን እስካሁን ከየሆስፒታሉ የተሰበሰበው መረጃ በእጃቸው እንዳልደረሰ ገልጾ ቁጥሩ አምነስቲ የጠቀሰው ሊሆን እንደሚችል ተናግረዋል። በተለያየ መንገድ የቆሰሉ ሰዎች 300 እንደሚደርሱም ፌዴራል ፖሊስ አስታውቋል። ሰዎችን በመግደልና ግጭት ቀስቃሽ ድርጊቶችን መፈጸም ሰዎች የተለዩ ሰዎች ከቡራዩም ከአዲስ አበባ መታሰራቸውን የኮሚሽኑ ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ከዜና በኋላ በሚቀርበው የምሽቱ አብይ ርዕስ ዝርዝሩን ዘገባ እናቀርባለን። የአሹራ በዓል ትናንት በዓል ነጃሺ መስጅድ ተከብረዋል። በዓሉ የሚከበረው በየዓመቱ ሲሆን በዘንድሮው ክብረ በዓል ላይ ከዓመታት በኋላ ኤርትራውያን ሙስሊሞች ተገኝተዋል። ቪኦኤ ያነጋገራቸው የኤርትራውያን በበዓሉ ላይ መሳተፋቸውን እንዳስደሰታቸው ገልጸዋል። ሙሉጌታ አጽብሃ ከመቀሌ ተጨማሪ አለው። የአሹራ በዓል በየዓመቱ በትግራይ ክልል ምስራቃዊ ዞን ክልተ አውላዕሎ ወረዳ በሚገኝ መስጊድ አልነጃሺ ነው የሚከበረው። በዓሉ ትናንትና ከኢትዮጵያ፣ ከኤርትራ እንዲሁም ከተለያዩ አካባቢዎች የመጡ የእስልምና ሃይማኖት ተከታዮች በተገኙበት በደማቅ ሁኔታ ተከብሯል። መምህር ያሲን ረጁ በዓሉን ያስተባበሩ ናቸው። ይህ ታሪካዊ በዓልና ታሪካዊ መስጊድ በሚፈለገው መልኩ እየተዋወቀ አይደለም ይላሉ። ከሀገር ውስጥ በተሻለ በአረብ ሀገሮች ይታወቃል ሲሉም ተናግሯል። i have a ለምሳሌ በቅርብ ቀናት በጂዳ የነጃሺ አደባባይ ተሰይሟል። በሪያድም የቢላል አደባባይ ተብሎ ተሰይሟል። እንዲሁም ከአስር ቀናት በፊት በኪዌት የነጃሺ አደባባይ ተብሎ ተሰይሟል። ይህ ለእኛ ትልቅ ማስታወቂያ ነው። ለወደፊትም እኛ በሁሉም ክልሎች የነጃሺ አደባባይ እንዲሰይም እንሰራለን ነው ያሉት። ይህ የመቻቻል ምልክት የሆነው የአልነጃሺ ታሪክ በማስተዋወቅ ሁሉም ድርሻውን ሊወጣ እንደሚገባም አንስተዋል። በበዓሉ ከኤርትራ የመጡ የእስልምና አማኞችም መንዙማ አቅርበዋል። ክልል ወሎ አካባቢ የመጡ አቶ መሐመድ ከማል በዓሉ ደማቅና የህዝቦች አንድነት እየታየበት ነው ብለዋል። ነጃሽ እንግዳ ተቀባይ ናቸው። ያንን ባህል ይዞ የኖረ ህዝብ ስለሆነ ይህንን ተቀብለው እነሱም በዚህ አይነት ያስተናግዱናል። እሳቸው በነጋሽ ከተማ በቡድን መጥተው የሚያርፉበት ቤትም መስራታቸው ገልጸዋል። ሌላው ከደሴ የመጣ የበዓሉ ተሳታፊም በዚህ ዓመት ኤርትራውያን በተገኙበት በዓሉ መከበሩ ይበልጥ አድምቆታል ሲልም ገልጿል። የዛሬው ደግሞ በጣም ደስ ያለኝ ነገር ደግሞ ኤርትራውያን ወንድሞቻችን ጋር በመገናኘት የዚህ አይነት ፍቅር እነሱም በዚህ ያለው ደግሞ የትግራይ ህዝብ እነሱን ለመቀበል ያደረገው በጣም ደስ የሚል ቃላት የማይገልጸው። አማን ኢድሪስ ከአስመራ ኤርትራ በዓሉን ለመሳተፍ የመጣ ኤርትራዊ ነው። ወላ ካብ ቀደም ሲል ድሮም ድንበር ተዘግቶ እያለም መቼ ነው ፈጣሪ ነጃሽ መስጊድን የሚያሳየን እንል ነበር። አሁን ደግሞ የልባችን ተሳክቶ እንደምታየው ደስ ብሎናል። አብረን ውለን አድረናል። ከዚህም በላይ ሰላምና በጎ ነገሮች ያምጣልን። ምኞቴ ይህ ነው ነው ያለው። የአሹራ በዓል የነቢዩ መሐመድ ተከታዮች ከጠላቶቻቸው ለማምለጥ ወደ አበሻ ምድር መጥተው ከተጠለሉ በኋላ አስራ ስድስት ዓመታት ቆይተው የተመለሱበት ጊዜያት የሚዘከርበት በዓል መሆኑን የሃይማኖት መሪዎች ይናገራሉ። ለአሜሪካ ድምጽ ራዲዮ ሙልጌታ ጽቡሀ መቀለም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ ከአርባ ስድስት አመት የህቡ ትግል በኋላ አገር ውስጥ በይፋ ለመታገል መወሰኑን አስታውቋል። በዚሁ መሰረት ሀገር ውስጥ ህጋዊ እውቅና አግኝቶ በይፋ ሰላማዊ ትግል ለማካሄድ መወሰኑን ያመለከተው በኢትዮጵያ የፖለቲካ ትግል ታሪክ ውስጥ የሀፓ ከፍተኛ ሚና እንዳለው የሚታመን እንደሆነ ያመለከተው ይኸው መግለጫ ወደ ሀገር ለመግባት የወሰነውም ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ በመካሄድ ላይ ያለው ለውጥ አሳታፊ የፖለቲካ ምህዳር እየፈጠረ መሆኑን በመገንዘብና በዶክተር አብይ አህመድ የሚመራው መንግስት ላቀረበው ጥሪ ምላሽ በመስጠት እንደሆነ አስታውቋል። የመጠራረብ ፖለቲካ፣ የመወያየት ፖለቲካ፣ አብሮ የመስራት ፖለቲካ። ከዚህ በፊት ሜኤሶን እና ኢህአፓ አብረው እንዲሰሩ ያደረግን ሀይሎች ነን። ኢዲዩና ኢህአፓ አብረው እንዲሰሩ አድርገናል። ኢድሀቅን ስንመሰርት በዚህም መሰረት በድርጅቱ መሪ በአቶ በላይነህ ንጋቱ ዘለቀ መርሻ ዮሴፍ ማለት ነው የሚመራ የልዑካን ቡድን ነገ መስከረም 12 ቀን አዲስ አበባ እንደሚገባ የተላከልን መግለጫ አመልክቷል። የልዑካን ቡድኑ በኢትዮጵያ እንቅስቃሴው የሚኖረውን መርሃ ግብር በተመለከተ ከአባላቱ ጋር ያደረግነውን ውይይት ከሰሞኑ እናቀርባለን። ትናንት ሐሙስ ከሰዓት በኋላ ቪክቶሪያ ሐይቅ ላይ በተገለበጠው የመንገደኞች ማመላለሻ ጀልባ ውስጥ ከነበሩ ተሳፋሪዎች መካከል ከአንድ መቶ የሚበልጡ መሞታቸውን የታንዛኒያ ባለሥልጣናት አስታወቁ። የአደጋውን ሰለባዎች ፍለጋ ሥራው ዛሬም ቀጥሎ ውሏል። እስካሁን ቢያንስ ሰላሳ ሰባት ሰዎች በሕይወት ለማትረፍ መቻሉን የገለጹት የታንዛኒያ የአካባቢው ኮሚሽነር ጆን ሞንጌላ አንዳንዶች እጅግ በከፋ ሁኔታ ላይ መሆናቸውን አመልክተዋል። በጀልባዋ ላይ የነበሩትን ተሳፋሪዎች ቁጥር በግምት ለመናገር ባልፈልግም፣ በሐይቁ ላይ የሚጓጓዙት ጀልባዎች በመቶዎች የሚቆጠሩ ሰዎችን ማሳፈራቸው የተለመደ ነው ብለዋል። የታንዛኒያ የሀገር ውስጥ የዜና ማሰራጫዎች እንዳሉት በተገለበጠው ጀልባ ላይ ሁለት መቶ ተሳፋሪዎች እንደነበሩ ዘግበዋል። በመንግስቱ ሬዲዮ ዜና መሰረት ተሳፋሪዎቹ የተነሱት ኡኬሬዌ ደሴት ላይ ከሚገኘው ቡጎሎራ ከተማ ሲሆን ወደ ሌላዋ ደሴት ሲጓዝ ነው የተገለበጠው። የአደጋው መነሻ ባይገለጽም ከአሁን ቀደም ለደረሱ ተመሳሳይ አደጋዎች ምክንያቱ ብዙውን ጊዜ ከቁጥር በላይ ተሳፋሪ መጫን መሆኑ ይታወቃል። ከሩሲያ ላይ የጦር መሳሪያ በመግዛታችን ዩናይትድ ስቴትስ በወታደራዊ ተቋማችን ላይ የጣለችውን ማዕቀብ ታንሳ፣ አለዚያ መዘዝ ነው የሚከተለው ስትል ቻይና አሳሰበች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ዛሬ ለጋዜጠኞች በሰጡት ቃል ሀገራቸው ስለማዕቀቡ ተቃውሞዋን በይፋ ለዩናይትድ ስቴትስ አቅርባለች ብለዋል። ዩናይትድ ስቴትስ ማዕቀቡን በመጣሏ የዓለም አቀፍ ግንኙነቶችን መርህ ጥሳለች፣ ሁለቱ ሀገሮች የሁለቱን ሀገሮች መንግስታትና የጦር ኃይሎቻችንን ግንኙነትም በእጅጉ ጎርታለች ሲሉ ቃል አቀባዩ ተናግረዋል። ዩናይትድ ስቴትስ በቻ ና ወታደራዊ ተቋም ላይ ትናንትና ማዕቀቡን የጣለችው ግዢው በሩሲያ ላይ የደነገግነውን ማዕቀብ የሚጥስ ነው በማለት ወንጅላ ነው። አድማጮች፣ ለሰዓቱ ያለን ዜና በዚህ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 21 2011 ዓ ም ምሽት ፕሮግራም ነው። አዲስ ከተማ ክፍለ ከተማ በተለምዶ አበበ ቢቂላ ማዞሪያ ተብሎ በሚጠራው አካባቢ የሚገኙት ጥቂት የአገልግሎት ሰጪ ንግድ ቤቶች ባልታወቁ ሰዎች በደረሰባቸው ጥቃት ንብረቶቻቸው ላይ ጉዳት መድረሱን ተናግረዋል። የአካባቢውን ተጎጂዎች አነጋግረናል፣ በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአሸዋ ሜዳ በቡራዩና አካባቢው የተገደሉ ሰዎች ቁጥር 58 መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ከየሆስፒታሉ የተሰበሰበው መረጃ ተሰባስቦ እንዳልደረሰው ፌዴራል ፖሊስ ኮሚሽን ገልጾ የተገደሉት ሰዎች ቁጥር አምነስቲ የጠቀሰውን ሊያክል እንደሚችል አመልክቷል። የቆሰሉ ሰዎች ቁጥር 300 እንደሚደርስም ፌዴራል ፖሊስ አክሎ አስታውቋል። ሰዎችን በመግደልና ግጭት ቀስቃሽ ድርጊቶችን በመፈጸም የተለዩ ሰዎች ከቡራዩም ከአዲስ አበባ መታሰራቸውን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ የአምነስቲ ኢንተርናሽናልን ተወካይና ኮሚሽነር ዘይኑን አነጋግራ ተከታዩን ዘገባ አጠና። ባለፈው ሳምንት በቡራዩና አካባቢው በተፈጠረ ግጭትና ጥቃት መንስኤና የደረሰውን ጉዳት በተመለከተ መረጃዎች ማሰባሰቡን የገለጸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የተገደሉት ሰዎች ቁጥር 58 ነው ብሏል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ከአሜሪካ ድምፅ ስለ ሁኔታው ተጠይቀው የሟቾቹን ቁጥር በተመለከተ እስከ ሰኞ ድረስ ያሰባሰቡት መረጃ እንደሆነ ተናግረዋል። ወደ ሀምሳ ስምንት ሰዎች አስከሬን የሚያሰብሰቡ ነው ነገሩን ወደ ሆስፒታል መምጣቱ ነገሩ የጀመረበት ጊዜ ከአለፈው ሳምንት አርብ ጀምሮ እስከ ሰኞ የገባው ነው። ትሚንስ ሐሙስ ዕለት ነው ጸንቱ ነው የጀመረው። ከዛ በኋላ አርብ፣ ቅዳሜ ወዲያ ላይ የተሰረ ነው። ከዛ ጀምሮ እንግዲህ በነበረው ጥቃት እና ግጭት የሞቱ ሰዎች ነው ብዛት ወደ ሀምሳ ስምንት እንደደረሰ ነው ያለን መረጃ። አቶ ፍስሀ ድርጅታቸው ባሰባሰበው መረጃ በአካባቢው ላይ ብሔራቸው ኢላማ ተደርጎ ጥቃት የተፈጸመባቸው ሰዎች እንደነበሩና ና እነሱም ደግሞ ራሳቸውን ለመከላከል በወሰዱት እርምጃ ጭምር ጉዳት መድረሱን ይናገራሉ። እነሱንም ደግሞ ራሳቸውን ለመቋቋም መልሰውም እንዳጠቁም ነው የሚናገሩት። ያው ግን ቁጥራቸው አነስተኛ ስለሆነ ብዙ መቋቋም እንዳልቻሉ እና ጥላው እንደወጡ ነው የነገሩ። ከዚህ ውጭ እንግዲህ ከሞት ሰዎች ውጭ ሆስፒታል የገቡ ሰዎች ቆስለው፣ ማለት ነው፣ ቤት ንብረታቸው የተቃጠሉ ሰዎች እንዳሉ መረጃ ያለን እስካሁን ድረስ ማለት ነው። የተገደሉት ሰዎች በአብዛኛው በስለት እንደሆነ የተናገሩት አቶ ፍስሀ የቆሰሉትን ሰዎች ቁጥር እስካሁን አጣርተው ለማወቅ እንዳልቻሉም ገልጸዋል። ምክንያቱም ኮቴ የቆሰሉ ሆስፒታል ላይ ሄደ ብዙ ሰዎች አሉ። ወለምታም እንደቆሰለ ይቆጠራል። ግን ኖርማል ያው በትራዲሽናል መንገድ የሚችል ስላለ፣ ስለዚህ ብዙ ጊዜ ማረጋገጥ የሚቻለው የሞቱት ላይ ነው፣ ቢዝ የሚሆነው የሚታየ የሚሆነው የቆሰሉት ግን ብዙም እንዳሉ እንደሆኑ ነው የሚነገረው። እና የቆሰሉበት የሞቱበት መንገድም ራሱ በአብዛኛዎቹ በተለይ በጉዝ የስለትና ድንጋይ ዱላ አይነት ነገሮች አሁን ለምሳሌ ጭንቅላታቸው ላይ ጉዳት ያለባቸው ሰዎች ይበዛሉ። በስለት የተጎዱ ሰዎች ይታያሉ። በመጨረሻ መጨረሻ ላይ ብቻ ነው በጥይት የመጡ ሰዎች መታየት ተጀመሩ። አብዛኛው ግን እንደዚህ በቡና በድንጋይና በስለት ነገሮች የተጎዱ ሰዎች ናቸው የሚያሳዩት። ቅድም ሲጠቅሱልኝ እነሱም ለመከላከል መጀመሪያ ላይ ያደረጉት ነገር አለ ብለዋል እና፣ ኢላማም የተደረጉ ሰዎች አሉ ብለዋል። የብሄር ግጭት ወይም የብሄር መልክ የያዘ ይመስላል ጉዳዩ እና ከሁለቱም ወገን ነው ህይወት ያለፈው ወይስ በአንድ በኩል ብቻ ያለ ነው የህይወት ማለፍ ያጋጠመው? ያው እንግዲህ ግጭት እስከ መሆኑ በጣም በሁለቱም በኩል ጉዳት እንደደረሰ ነው የሚቀመጠው። ምናልባት እዛ አካባቢ ካላቸው ቁጥር አንጻር የተወሰኑት ተለይ እዛ አካባቢ ነዋሪ አለበት ደግሞ ኦሪጂናል ነው ያላሆኑ ሰዎች የበለጠ መኮራ ተጥሮ ነው ግን ቁጥሩን በይሄ ብሄር ነው ይሄ ብሄር ነው የሚል ክላሲፊኬሽን መረጃ የለንም። በዚህ ዝግጅት ግን የሞቱ ሰዎች በጣም ስንዳ የተፈናቀሉት ሰዎች ቁጥርስ ምን ያህል ነው? እሱም ቢሆን ያው ብዙ ግልጽ አይደለም። ተሰበጣጥረው ነው ያሉት። ምሳሌ የተወሰኑ ሰዎች በየግለሰብ ቤቶችን ራሱ ያስጠጓቸው ሰዎች ነበሩ። ዋ እስከ ባለፈው በወሰኝ ድረስ ሴቶችና ሕጻናትን ወደ እዛ አካባቢ ያሉ የመጀመሪያ ደረጃ ትምህርት ቤቶች ውስጥ ያስቀርተው፣ ሌሎቹ ግለሰብ ቤት እንዲሆኑ እንዲ ተከፋፍላቸው ነበር። ወደሸሹበት አካባቢ ማለት ነው። ለምሳሌ ፊሊፖስ ሚባለ ኮርቤ ውስጥ ወደ አንድ ሺ ሰዎች ነበሩ። አስኮ ቤተ ክርስቲያኑ ሁለት ቤተክርስቲያኖች የተለያዩ ነበሩ። መድኃኒዓለም፣ ወደኋላ ደግሞ መድኃኒዓለም ሁለተኛ ደረጃ ትምህርት ቤት የተለያዩ ሰዎች አሉና ያው በነበረ መረጃ ከሶስት ቀን ሰራት ቀን በፊት ወደ ሰባት ሺህ ሰዎች ተፈናቀለ ነው አቶ ፍስሀ ድርጅታቸው አጣርቶታል ያሉትን መረጃ ጠቅሰው በዛ አካባቢ ግጭቱና መተነኳኮሱ ቀደም ሲል የነበረ እንደሆነ ጠቁመዋል። ጉዳዩ ወደ ለየለት ጥቃት የተቀየረው ደግሞ የኦሮሞ ነፃ አውጪ ግንባር ወይም ኦነግ አመራሮች አቀባበል ጋር በተፈጠረ የባንዲራ አወራረድና አሰቃቀል ላይ በተቀሰቀሰ አለመግባባት እንደሆነ ገልጸዋል። ይህ ጉዳይ በመጨረሻም ሰላማዊ ዜጎች እንዲገደሉ ምክንያት ሆኗል ብለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ዛሬ አነጋግሬያቸው ነበር። ስለመጣ በጤና ጥበቃ ምክንያቱም የተለያየ ቦታ ስለነበረ አንድ ቦታ ጤና ጥበቃ ስር ይሰብሰብና ከዛ ለፖሊስ ኮሚሽኑ ይቀርባል። በዛ ሪቪል እናደርጋለን፣ በስነ ስርዐቱ ሪቪል እናደርጋለን። እሱ አሁን የሚነግርሽ ቁጥር የለኝ ግን ባለፈው እንደተናገርኩት ቁጥሩ ከፍ ያለ ነው። ሀያ አምስት ምናምን አይደለም ከዛ በላይ ነው። ከፍ ያለ ነገር ቁጥር እንደሆነ ብቻ ነው ልነግርሽ የምችለው እንጂ የተሰበሰበው በተደራጀ መልኩ እዚህ ቦታ እዚህ ቦታ እዚህ ቦታ ብለን በደንብ ብለመት መቻል ስላለብን እየጠበቅን ነው ያለ። አዎ አምነስቲም ዛሬ ከሀምሳ በላይ የሟቾች ቁጥር እንዳለ ገልጾልናል። እና ለዛም ነው ሌላ ቦታዎች ላይ ሀያ አምስት የሚለው ቁጥር ስላለ ይሄ ነገር መጣራት አለበት ከሚል ይሄን ጥያቄ ያነሳሁት እርስም እንደጠቀሱት ቁጥሩ ከፍ ያለ ነው ብለዋል። ሊሆን ይችላል እነሱ እንዳሉት አምነስቲ ኢንፎርሜሽኑ ካገኙ ሊሆን ይችላል እና ግን አኩሬት ሊኔ አምሳ ነው ከሀምሳ በላይ ነው ማንልማት አልችል ማለት ያው እንጂ ሊሆን ይችላል። የቆሰሉት ሰዎች በሆስፒታል የተኙት ሰዎች ይታወቃል። ምን ያህል ሰው እንደቆሰለ የቆሰሉት ተወሰነ ከሶስት መቶ በላይ ሰው የቆሰለ ይመስለኛል። ታክሞ የሄደ ሊኖር ይችላል። ግን ያው በተደራጀ መልኩ አሁን ዳታው ይዤ ቢሆን ይላል የሚል ነው ወደ ግጭቱ እንመለስ አሁን በምን ሁኔታ ላይ ይገኛል አካባቢው አሁን በጣም በተረጋጋ ሁኔታ ላይ ነው የሚገኘው ሰው አብዛኛው እኮ ወደ ቤቱ ወደ ወደ ቀዩ እየተመለሰ ነው ያለ ትናንትና እንደውም ዞረው ሲቀርጡ ነበር። ዘለኞችም ወደ ሪሃል ወደ ሪቫይቭ የማድረግ ቴንደንሲ ነው የሚታየው። ቢዝነሱም ተከስቷል። መኪናውም ምኑም፣ ሰውም እየተንቀሳቀሰ የነበረበት ሲትዌሽን ነው ያለው። ጸጥታውም አሁን የሚያሰጋ ነገር መጀመሪያ ያው ሁሉም ሕዝብ ይደውላል በእኔ ስልክ እና አሁን የስልክ ደወሉም ቁጥር ችግሩ በነበረበት ጊዜ የነበረው አይነት ኮሊት እና ከዛ ጋር ሲጠወዳዱ አንድ ፐርሰንትም አሁን አይሞላም። ግን የተወሰነ ሰው ይደውላል። አሁንም እንደዚህ ጊዜ አይተናል እንደዚህ አይተናል የሚል ትቆማ እንጂ ያኔ ያው ጊዜ መጥ መጣው ግን እዚህ ጋር እንደዚህ ሊዘዱን ነው እንደዚህ ሊያረጉ ነው። እዛ ወዲያው ፖሊስ ስራ ይጨንልቃለን እንደዚህ ነበረ የነበረው። ኮሚሽነር ዘይኑ ጀማል አያይዘው ግድያውን የፈጸሙት የተደራጁ ሰዎች እንደሆኑ ገልጸዋል። ይህንን ግድያ በቀጥታ ፈጽመዋል የተባሉ ሶስት መቶ አስር ሰዎች ከቡራዮ ተይዘው መታሰራቸውን አሁንም ድረስ ሰዎች እየታሰሩ እንደሆነም ጠቁመዋል። በአዲስ አበባም ሰዎችን በድንጋይ መተው እስከ መግደል ድረስ የሚጠረጠሩ እንዳሉ ጠቁመው እንደዚህ ካሉ ግድያዎች ጋር በተያያዘ ሰባ ሰዎች መታሰራቸውን ገልጸዋል። በዝርፊያና ግጭት ቀስቃሽ የሆኑ ድርጊቶችን፣ ስድቦችን ጨምሮ ብዙ ሰዎች ከአዲስ አበባ መታሰራቸውንም ጠቁመዋል። የአምነስቲውም ተወካይ የሆኑ ኮሚሽነር በኢትዮጵያ ከዚህ በኋላ እንዲህ ያለ ግጭት እንዳይደገም ግጭት ለማባባስ አስተዋጽኦ ባለመበርከት ሁሉም የበኩሉን ሊወጣ ይገባል ብለዋል። አድማጮች ኮሚሽነር ዜኑ ጀማል እና ከአምነስቲው ተወካይ ጋር ያደረግኩትን ቃለ ምልልስ በቅዳሜ ምሽት መደበኛ ዝግጅታችን ላይ መከታተል ትችላላችሁ። ከአሜሪካ ድምፅ መጽሔት ነበር ነው እያደመጣችሁ ያላችሁት። ጽዮንን ለአብይ ርሱ እናመሰግናለን። አሁን ወደ ትንታኔው መጽሔት እናልፋለን። ጅማ ከተማ ላይ ሲካሄድ የነበረው የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ዲሞክራሲያዊ ፓርቲ ዘጠነኛ ጉባኤ ዶክተር አብይ አህመድን ሊቀመንበር አቶ ለማ መገርሳን ምክትል ሊቀመንበር አድርጎ መርጠዋል። ጉባኤው በተጨማሪም ሐምሳ አምስት የፓርቲውን ማዕከላዊ ኮሚቴ አባላት ሰይሟል። ለፓርቲው ማዕከላዊ ኮሚቴ አባልነት ከተመረጡት አብዛኞቹ ወጣቶች ሲሆኑ የፓርቲው ሊቀመንበር ዶክተር አብይ አህመድ ባደረጉት ንግግር ወጣቶች በችግር ጊዜ ድንጋይ መወርወር ብቻ ሳይሆን ኃላፊነት ሰጥተናቸው ሀገር ማስተዳደር እንደሚችሉ ማስመስከር አለብን ብለዋል። ኦዴፓ ጉባኤውን ዛሬ አጠናቋል። ሙክታር ጀማል ከጅማ ዘርዝራለሁ። የኦሮሞ ዴሞክራሲያዊ ፓርቲ ኦዲፓ በጅማ እያካሄደ በነበረው ዘጠነኛ ድርጅታዊ ጉባኤው ድርጅቱን እስከ ቀጣይ ጠቅላላ ጉባኤ ይመሩልኛል ያላቸውን ሀምሳ አምስት የድርጅቱን አመራሮች በማዕከላዊ ኮሚቴ አባላትን በማጽደቅ ፍጻሜውን አበጅቷል። ፓርቲው ቀደምት ከነበረው ሰማንያ አንድ የማዕከላዊ ኮሚቴ አባላት ቁጥር በዚህኛው ጉባኤው ወደ ሐምሳ አምስት ዝቅ ያደረገ ሲሆን ከቀድሞ የማዕከላዊ ኮሚቴ አመራሮች ዐሥራ ዘጠኙ ለእጩነት በማቅረብ ለዐሥራ ስድስቱ ብቻ ነው ሹመቱን ያሳወቀው። ከዚህ በተረፈ ቀሪው በወጣት ምሁራን መሟላቱንም ነው ያሳወቀው። በዚህ ምርጫ ሐምሳ አምስት የማዕከላዊ ኮሚቴ አባላት አርባ አምስት ለ ኢሕአዲግ ማዕከላዊ ኮሚቴ አባላትነት የሚሳተፉና ከነዚህ ደግሞ ዘጠኝ የኦዲፒ ስራ አስፈጻሚዎችን ለይቷል። በማዕከላዊ ኮሚቴ እንዲካተቱ የተደረጉ የፓርቲው አመራሮች ወቅቱ የሚፈልገውን ለውጥ መሸከም የሚችሉ በእውቀት የዳበሩና የታመነባቸው መሆኑም ነው የተገለጸው ፓርቲው ዶክተር አብይ አህመድ አሊን ሊቀመንበርና አቶ ለማ መገርሳን ምክትል ሊቀመንበር አድርጎ ሾሟል። ዶክተር አብይ በሥነ ሥርዓቱ ላይ ባደረጉት ንግግር እንዳሉት ኦዲፒ ያዋቀራቸው የድርጅቱ ማዕከላዊ ኮሚቴ አባላት ከክልል የዘለለ አስተሳሰብ ያላቸው ሀገርና የአፍሪካ ቀንድን የሚገነቡ ናቸው ብለዋቸዋል። የተከበራችሁ የኢትዮጵያ ሕዝቦች ድርጅታችን የኦሮሞ ዲሞክራቲክ ፓርቲ ስሙን ማውን፣ ህገ ደንቡን፣ አመራሩን አመለካከቱን አደረጃጀቱን የሀያ አንደኛው ክፍለ ዘመን የሚጠይቀውን አመራር ለመስጠት በሚያስችል መልኩ ላለፉት አራት ቀናት በወቢቷ ከተማ ጅማ ያደረገው ዘጠነኛ ጉባኤ በድል ተጠናቋል። በፓርቲው ማዕከላዊ ኮሚቴ ከተመረጡት ሰዎች ውስጥ ወይዘሮ ዓለም ፀሐይ ሽፈራ የብሾፍቶ ከተማ ከንቲባ ናቸው። ወይዘሮ ዓለም ፀሐይ በተለይ ከወጣትነታቸውና ከሴት ተዋጽኦነት አንጻር ብዙ መስራት የሚጠበቅባቸው ነገሮች እንዳሉ ተናግረዋል። ይሄ ትልቅ ኃላፊነት ነው። ይሄን ትልቅ ኃላፊነት በተቀናጀ በተደራጀ መልኩ የተጀመረውን አመርቂ ውጤቶችን ይዘን የበለጠ የህዝብን ተጠቃሚነት እንደ ድርጅታችን ማድረግ የሚገባኝን ነገር የበኩሌን አስተዋጽኦ ለመወጣት ዝግጅነቴን በአጋጣሚ መግለጽ ሞክራል። ዶክተር ሚልኬሳ ሚደጋ ከአመት በፊት ኦህዴድን በሰላ ጽሁፉ በመተቸት ችግር አለ ብሎ የሚያምንበትን ሲገልጽ ቆይቷል። ነገር ግን በለውጥ ሂደት ውስጥ በተለወጠው ፓርቲ የማዕከላዊ ኮሚቴ አባል ሆነው ተመርጠዋል። በጉባኤው የተመረጥ ነው። በዲሞክራሲያዊ ወዶን ነው የመረጡት አብዛኞቻችን ከወጣቱ ከምሁራኑ ነው። ስለዚህ አሁን ከወጣቱ ጋር የምንሰራ ብዙ በርካታ ነገር አለ ማለት ነው። እቺን ሀገር የጀመርነውን ለውጥ ማሳከት ነው ያለብን። ወጣቱን ተግባብተን ተረዳተን ከኢሞሽን ወጥተን በራሽናል ሆነ መንገድ ሁሉንም ነገር በስሌት ነው መስራት ያለብን። የቀድሞ ኦህዴድ ዘጠነኛ ድርጅታዊ ጉባኤውን በጅማ ለማካሄድ ሲሰናዳ ስሙንና አርማውን ብቻ ቀይሮ ይመጣል ብለው የጠበቁ ብዙ ነበረ ይላሉ የፓርቲው ሊቀመንበር ዶክተር አብይ አህመድ። ነገር ግን ፓርቲያችን በተለይ ወጣቶቹ የከፈሉትን መስዋዕትነት የሚረሳ አይደለም። ወጣቶች በችግር ጊዜ ተቃውሞን ማቅረብና ድንጋይ መወርወር ብቻ ሳይሆን ሀገር መምራትም እንዲችሉ የምናስመሰክርበት ትልቅ ስራ ነው እየተሰራ ያለው ብለዋል። ከዚሁ አንጻር በተለያዩ የሀገራችን የፖለቲካ ድርጅቶች መካከል እየታየ ያለው ለትውልድ ኃላፊነትን ያለማስረከቡ ከኛ ልምድ ሊቀሰም ይገባል ይላሉ ዶክተር አብይ አህመድ። ድርጅቱ የተማሩ ለመምራት የተዘጋጁ ብቃት ያላቸው ወጣቶች ወደፊት በማምጣት ስያሜውን ብቻ ሳይሆን የአመራር ብቃቱን ኢትዮጵያን ወደፊት ለመውሰድ በሚያስችል ቁመና ራሱን ያዘጋጀና ያደረጀ በመሆኑ ሌሎች ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲ ለማዕከላዊ ኮሚቴ ከመረጣቸው የለውጡ አካል ሆነው ወደፊት ከወጡት ወጣቶች ውስጥ ወይዘሮ ጠይባ ሐሰን፣ አቶ ሽመልስ አብዲሳ፣ አቶ አዲሱ አረጋና አቶ ታዬ ደንዳአ ተጠቃሾቹ ናቸው። አቶ ታዬ ደንዳአ በኢህአዴግ ዘመነ መንግስት ውስጥ ከአስር ዓመት በላይ ለእስራት ተዳርጎ የቆየ ወጣት ነው። ድርጅቱን መቀላቀሉም የቅርብ ጊዜ ታሪክ ቢሆንም ውጭ ሆኜ ሳስብ ሳለም የነበረው ነገር ነው የተሳካው ይላል። በዚህ ፓርቲ በኩል ለውጥ መምጣት እንደሚችል ውጭ ሆኖ ካመኑ ሰዎች አንዱ እኔ ነኝ። ራሱም ይቀይራል አገሬንም ይቀይራል ብዬ ደግሞ የበኩሌን ያቅም ሲሰራ ነበረ ማለት ነው ወደዚህ ፓርቲም ለመቀላቀልም አልነበረም። ውጭ ሆኜ ይህ ፓርቲ መጠንከር አለበት፣ በዚህ በኩል የኦሮሞ ህዝብ፣ የኢትዮጵያ ህዝብ ከችግር ይፈወሳል ብያምኜ ሌሎች ሰዎችም እንዲያምኑ የበኩሌን አድርጌ ያለው ወደ ፓርቲውም ደግሞ ተቀላቀል ሲባል መጣው። ሌላኛው የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባልና ወጣቱ ተሿሚ የጤና ባለሙያው ዶክተር ደረጀ ዱጉማ ናቸው። ዶክተር ደረጄ ያለፈውን ዓመት የክልሉን ጤና ቢሮ በመምራት የቆየ ሲሆን በወጣቱ የቄሮ የለውጥ አካል ውስጥ ፈንቅለው ከመጡ አንደኛው ናቸው። እሳቸውም እዚህ ለመድረስ የነበረው ውጣ ውረድ ከፍተኛ መሆኑን ለዛሬ እንደርሳለን ብሎ ማሰብም ቀላል እንዳልነበረ ይናገራሉ ነገር ግን ምስጋና የሚገባቸው አለን የሚሉት ለዚህ ጉዳይ። እውነቱን ለመናገር ቄሮዋችንም ህብረሰባችንም በጣም ለፍቷል። ድርጅታችን ራሱን እንዲቀይር በተለይ ደግሞ ህዝብን ሰምቶ እንዲመራ ለማድረግ ብዙ ትግሎች ተደርጓል። በዛ ትግል ውስጥ እንግዲህ እኛም በተለይ ወጣቶች ተወልደናል ማለት ነው። በዚህ ውስጥ ደግሞ ኦዲፒን ማዕከላዊ ኮሚቴ ሆኜ በመረጤ በጣም ትልቅ ደሳ ተሰምቶኛል። ደሳ ብቻም ሳይሆን እንግዲህ ይህ ትልቅ አደራ ነው። ህብረሰባችን የኦሮሞ ህዝብ በኔ ላይ የጣለው አደራ ስለሆነ ይህንን አደራ ደግሞ እንደ ሸክምን በአንድ በኩል ያለው። ስለዚህ የተሰጠኝን አደራ እንግዲህ አራት ሰዓት በመስራት በሚችለው አቅም በመንቀሳቀስ ህብረተሰባችን ለማስደሰት ምጥር ይሆናል ማለት። የኦሮሞ ዴሞክራሲያዊ ፓርቲ ዘጠነኛ ጉባኤውን ሲያጠናቅቅ ባወጣው የአቋም መግለጫ አንድ መልዕክት አስተላልፏል። ወደ ሹመት ያመጣናቸው አመራሮች እጃቸው የጸዳ ለህዝብ ኃላፊነት የሚሰማቸው ሌብነትንና ሙስናን የሚጠየፉ መሆን አለባቸው። ይህንን አምነን ነው ወደፊት ያመጣናችሁ በሚልም አጽንኦት ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ። ሙክታር፣ እናመሰግናለን። ይህ በዚህ እንዳለ የትግራይ ህዝብ ነጻ አውጪ ግንባር ህወሀት 13ኛ መደበኛ ጉባኤውን የፊታችን ማክሰኞ መስከረም 16 ቀን እንደሚጀምር አስታውቋል። በጉባኤው ላይ ድምፅ ያላቸውና የሌላቸው እስከ 1300 ተሳታፊዎችና 350 የሚሆኑ ተጋባዥ እንግዶች እንደሚገኙ የህወሀት ስራ አስፈጻሚ ኮሚቴ አባልና የግንባሩ ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ለጋዜጠኞች አስታውቀዋል። አለም ፍስሐ ከመቀለይ አቶ ዓለም የዚህ ጉባኤ ዋና መሪቃል ሲገልጹ ሲገልጡ ህዝባዊነታችን የጥናታችንና ድላችን መሰረት ነው የሚልና በዚህ ስር ራያችን ለጥናትና አንድነት ለህዳሴ በሚለው መሪቃሎች ታጅቦ እንደሚካሄድ ገልጸዋል። አቶ ዓለም በዚህ የ13ኛው ጉባኤ ከሚዳሰሱ ነጥቦች ብለው ያስቀመጧቸው ደግሞ የ12ኛው ጉባኤ ውሳኔዎችና አፈጻጸኖች ይገመገማል ካሉ በኋላ ይቀጥላሉ በአገራችን ውስጥ እየታዩ ያሉ የተለያዩ ችግሮች እኛም ይመለከተናል። ትግራይ ህዝብ ይመለከተዋል። ድርጅታችን ህወሓትም ይመለከተዋል። ስለዚህ እዚህ ላይ ለዚህን የሚያግዝ ጽሁፍ ተዘጋጅቶ፣ በሀገር አቀፍ ደረጃም ለዚህ የሚያግዝ ጽሁፍ የተዘጋጃለ ከእኛ ሁኔታ አጣጥመን እንዴት ነው በቀጣይ አሁን ያለው ሀገራዊ ሁኔታ በመፍታት ሂደት እንደ ትግራይ ህዝብ እንደ ድርጅት የእኛ ሚና ምን መሆን አለበት የሚል ቀጣይ የሆነ የትግል አቅጣጫ የማስቀመጥ አጀንዳ ይሆናል። ሁለተኛው አጀንዳ ይሄ ይሆናል። ሶስተኛው የድርጅታችን ህገ ደንብ በስምንተኛው የድርጅታችን ጉባኤ መሻሻል ተደርጎበት ነበር። አሁን በዛሬው አመት ከጥልቅ ተሃድሶ ግምገማችን ጋር ተያይዞ አንዳንድ ሊሻሻሉ የሚገባቸው በተለይ ከውስጠ ድርጅት ዲሞክራሲ ማጠናከርና ማስፋት አኳያ ልናያቸው የሚገባ ነጥቦች ስላሉ የድርጅታችን ህገ ደንብም በዚህ በ13ተኛው ጉባኤያችን ማሻሻል የማድረግ አስፈላጊነትና መሻሻል ነጥቦችን የማየት አጀንዳ ሶስተኛው አጀንዳ ይሆናል። ከዚህ በተጨማሪ የኦዲትና ቁጥር ኮሚሽን ሪፖርት ይሰማል ብለዋል አቶ አለም ገብረዋህድ። በመግለጫቸው መተካካትን አስመልክቶ እንዲህ ብለዋል። እስካሁን በመተካካት ሂደት ሲተገብር የቆየው አጠቃላይ አቅጣጫ በዚህ ጉባኤ በተሻለ ደረጃ እንዲቀጥል ሀሳብ ነው ያለው። አመራር ዝም ብሎ እንደፈለግከው ሰውን እያመጣህ በድርጅትም ሆነ በመንግስት ዝም ብለም ምታስቀምጥበት አይነት ሂደት አይደለም። አመራር ከታች በስፋት በተጨባጭ የህዝብ እንቅስቃሴ የህዝብ የልማት የመልካም አስተዳደር የዴሞክራሲ ተጨባጭ እንቅስቃሴ ውስጥ እየሰራ ላይ ታች ወጥቶ ወድቆ ተነስቶ ህዝብን የመምራትና የማገልገል አሳሰብ እና ብቃት ቁመና መፍጠር አለበት። የባለፈው የመተካካት ስራ የጀመርነውን ወደ ተሻለ ደረጃ ተሸጋግሮ አሁንም ሰፊ ኃይል ከወጣት፣ ከሴቶች፣ ከምሁራን በስፋት የሚሳተፍበት ሁኔታ ይፈጠራል የሚል እምነት አለኝ። በወረዳና በዞን አካባቢ በተሞላ መልክ የመተካካት ስራ እንደተሰራ አቶ ዓለም ገልጸዋል። የመተካካት ዓላማ መስመር የማስቀጠል ስራ ነው ብለዋል። በመተካካት ሂደቱ እንዴት ያለ ወጣት እንደሚተካ አቶ ዓለም እንዲህ ይገልጻሉ። አንደኛ ይሄ ልማታዊ ዲሞክራሲያዊ መስመር ለማስቀጠል ዝግጅ የሆነና እስከ መስዋዕት መክፈል ዝግጅ የሚሆን ይሄ ልማታዊ ዲሞክራሲ መስመር ማስቀጠል ሲባል አንድ ጊዜ በነበረበት ደረጃ ማለት አይደለም። መሰረታዊ ይዘቱ እንዳለ በየጊዜው ለሚመጡ አዳዲስ ሁኔታዎችና ምዕራፎች ግን እያጣጠመ እና አዳጊ በሆነ መልኩ እያስተካከለ ግን ለዚህ ልማታዊ ዲሞክራሲያዊ መስመር የሚባል የሚዋደቅ እና መስዋዕት የሚሆን በዚህ ሙሉ በሙሉ እምነት ያለው ኃይል የማምጣት ሂደት ነው። ሁለተኛ የተሟላ ህዝባዊ ውግንና ያለው የሁሉም ነገር ምንጭ የህዝብን ችግር የመፍታት ሂደት ነው። መሪውም መሪ መሆን የሚችለው ከህዝቡ ወግኖ የህዝብን ችግር ለመፍታት በከፍተኛ ደረጃ ህዝብ ጎን ሆኖ መታገል እስከቻለ ጥረት ብቻ ነው የህዝብ መሪ መሆን የሚችለው። ለህዝብ ጥቅም ሁሌ የሚታገል ዝም ብሎ የህዝብ ጥቅም ማሟለት አለብኝ ስላለ ያሟላን ማለት አይደለም። የሚፈታትኑት ከመደባዊ ባህሪ የሚመነጩ የሚፈታትኑት ችግሮችም ይኖራሉ። ነገር ግን እነኝህን ችግሮች በስፋት ውስጥ ላይ እየታገለ ህዝባዊ ጉንናው ለማረጋገጥ የሚሰራ ኃይል በስፋት ለማስገባት ይዘዋል። ከዚህ በተጨማሪ ግልጽ የሆነ አቋም ያለው ግራና ቀኝ ከሚነፍስ ንፋስ የማይነፍስና በስራ ውጤት የሚያምን ወጣት ይተካል ብለዋል። የጉባኤው አዘጋጅ ኮሚቴ ተቋቁመው ለወራት ያህል በስራ ላይ እንዳሉ አቶ አለም ጨምረው ገልጸዋል። አለም ፍስሐ ከመቀለ አመሰግናለሁ። አለም ለዘገባው። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ላይ ደቂቃ ሆኗል። አዲስ አበባ ላይ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። እንደዚሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የአርብ መስከረም 11 2011 ዓ ም የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዘገባ የቡራዩና አካባቢው የሰሞኑ ሁከት ተጎጂዎች ይሆናል። አዲስ ከተማ ክፍለ ከተማ በተለምዶ አበበ ቢቂላ ማዞሪያ ተብሎ በሚጠራው አካባቢ የሚገኙት ጥቂት የአገልግሎት ሰጪ ንግድ ቤቶች ባልታወቁ ሰዎች በደረሰባቸው ጥቃት ንብረቶቻቸው ላይ ጉዳት መድረሱን ተናግረዋል። የጥቃቱ መንስኤም የኦነግ አመራር አባላት ወደ ኢትዮጵያ ከመግባት ጋር ተያይዞ በነበረው ግርግር እንደሆነ ይናገራሉ። ከተጎጂዎቹ መካከል ጥቃት የደረሰብን የኦሮሞ ተወላጆች በመሆናችን ነው፣ አሁንም አገልግሎታችንን እየሰጠን የምንገኘው በስጋት ውስጥ ሆነን ነው የሚሉም አሉ። ፌዴራል ፖሊስ በበኩሉ የደረሰውን ጥቃት በተመለከተ ሙሉ መረጃ እንዳለው ገልጾ በአሁኑ ሰዓት ስፍራው የተረጋጋ መሆኑን አስረድቷል። መስታወት አራጋው ተከታዩን ዘገባ ይዛለች። በምግብ ስራ ላይ የተሰማሩት ጥቃት የደረሰባቸው እነዚህ ንግድ ቤቶች በተለምዶ አበበ በቂላ ማዞሪያ ተብሎ በሚጠራው ሰፈር ለረዥም ዓመታት አገልግሎት ሲሰጡ የቆዩ ናቸው። ለአስራ ስድስት ዓመታት ከቲም ካፌን ከፍተው ለማንኛውም ተጠቃሚ አገልግሎት ሲሰጡ መቆየታቸውን የሚናገሩት ወይዘሮ ሄለን በላይ ዘር ላይ ያተኮረ ጥቃት እንደደረሰባቸው ይገልጻሉ። መስከረም ሁለት ቀን ማታ ላይ ቤቱ ላይ ድንጋይ መስኮት አንድ መስኮት ሰበሩ ማለት ነው። ከዛ ኦሮሞ ናችሁ እናንተ ኦሮሞ ስለሆናችሁ እናጠፋችኋለን ነው እዛቸው ማለት ነው። እንደገና እየቀጠለ ሄደ። በነጋታውም እየመጡ እንገላቸዋለን ምናሉ ማስታወቂያ በወረቀት ላይ አድርገው ወደ ጎደታች መውረጃ ላይ ከዚህ በታች ኦሮምኛ ቋንቋ ማውራት አይቻልም ብሎ ለጠፉ ከዛ ሌሊት እንደዚህ ነው ጥበቃው ያደረው እኛ እየደወልኩ እንደዚሁ ነጋ እናቃጠለዋለን ቤቱን እናጋየዋለን የኦሮሞዎች መሰብሰቢያ ነው ነው እያሉ የሚዝቱት መጨረሻ በመስከረም አምስት ሰው በሌለበት መጡና ዘበኛው ሲነግሩኝ አነቀኝ ከዛ ድንጋይ ወስዶ መስታወቱን ሰበረና ፎቶ አንሱን ብትፈልጉ የምታመጡት ነገር የለም ብሎ ድንኳን አለ ሰው የሚቀመጥበት ድንኳኑን ሸራውን ተረተረ ነቅሎ ሊሄድ ሲል ከመሬት ጋር የተመጣ ስለሆነ መውጣት አልቻለም። ከዛ ከደግሮኝ መጥቼ ፖሊስ ስጠራ ፖሊስ ሄደሽ ክሰሽ እንጂ እኛ የምናደርገው ነገር የለም አለት። የት ነው የምከሰው ማንስ ብዬ ነው የምከሰው? ባለፈውም ተናገርኩ፣ አሁንም ተናገርኩ። ምንም መፍትሄ ላገኝ አልቻልኩም። እኔ ኢትዮጵያዊ አይደለሁም ወይ ምንድን ነው ብዬ ስጠይቅ፣ በቃ ይሄ የወቅቱ ጉዳይ ስለሆነ ሄደሽ ክሰሽ። እኔ ማንን ነው ዱብዬ ዝም ብዬ ዱርዬዎችን ሰብስቤ ከሌብዬ መክሰስ አልችልም። እንዴት ነው የምከሰው? አልኳት ምንም ማድረግ አልችልም ብሎ ጥሎ ሄደ። በነጋታው ስራ ጀምረን ልክ እየሰራን እያለ መጡና እንዳለ ቤቱም መስታወቱን አራገፉ፣ ቴብሎቹን ሰባበሩም። ተከራይቼ የምኖረው ለአስራ ስድስት አመት እዚሁ ቤት ውስጥ ነው የሚሰራሁት ማለት ነው። ባለቤቶቹ ደወሉ። ደብዳቤ ደርሶናል፣ ማስጠንቀቂያ ደርሶናል፣ እሷን አስወጪ ተብለናል፣ መውጣት አለባት ነው። እና ይሄ ሁሉ በደል ደረሰብን። ይኸው በመጨረሻ ፖሊስ በነጋታው አንድ ቀን ዘግተን ሁሉንም በነጋታው ፖሊስ ይዘን መጣን። ፖሊሳ እየመዘገብን በቃ አሁን መንግስት እርምጃ ውሰዱ ስላለ ካሁን በኋላ እርምጃ ስለምን ነው ችግር የለውም ክፈቱ ተባለ። ትላንትና ነው የከፈት ነው ማለት ነው ከመስከረም ሁለት ጀምሮ ቤቱን እዚህ ቤት ከተከራየ ንጻው እንደተሰራ አስራ ስድስት አመት ጨርሼ አሁን አስራ ሰባተኛኝ ጥቅምት አንድ ነው የምንዝ። እንዲህ አይነት ነገር ምንም የለም ሰላም ነው የምንኖሩ። ከስተመር ደግሞ እኛ መርጠን አናስገባም። በዘርም ደግሞ አይደለም ሰው የምናስተናግደው ማንም ብሔር ነው እዚህ ቤት የሚጠቀሙ ማንም ነው የሚኖርበት እዚህ ቤት እንጂ አንተ ኦሮሞ ነህ እዚህ ስራ፣ አንተ አማራ ነህ እዚህ አትስራ ብለንም አናቅም። ያሉትም ከኛ ጋር ያሉ ሌላ ብሔሮችም አሉ። አሁን ባለው ሁኔታ ግን በጣም ስጋት ላይ ነን፣ ለህይወታችን የምንጸጋበት ነው። ሌላው ባልታወቁ ቡድኖች እሳት ተለኩሶበት በአካባቢው ሰዎች ርብርብ ከከፍተኛ ውድመት የተረፈው ነቢኬ ምግብ ቤት ነው። የምግብ ቤቱ ባለቤት አቶ ሙሉጌታ ካሳይ ለአስራ ሶስት አመታት በአካባቢው አገልግሎት ሲሰጡ እንደቆዩና ጥቃቱ ከመድረሱ ጥቂት ቀናት በፊትም በተለያዩ መንገዶች ማስፈራሪያዎች ይደርሳቸው እንደነበር ይናገራሉ። እዚህ አካባቢ የሚመጡትን የኦሮሞዎችን የማታዛረድ ከሆነ አን አስፈላጊውን እርምጃ እንወስድብያለን ነው። እኔ ደግሞ አገልግሎት ስለሆነ አገልግሎቱ ብሄር ብሄረሰብን አይለኝም፣ ማንንም አይለም፣ ቀይ መንጨርም ጋዴ አይለም። ሁሉንም ለማስተናገድ ነው የቆምኩት። ኢተሌ ግባ፣ ኢተሌ ግባ ነተጠቀም ኢተሌ ገወተው አለን። ይሄ ደግሞ ከአገልግሎት አንጻሪም ያስቀጣኛል። ስለዚህ ማንንም ግባ፣ ማንንም ንጻ ማለት አይቻልም። እዚህ አካባቢ የሚመጡትም ኦሮሞዎች ደግሞ እኔ እስከማ ድረስ እስከ አስራ ሁለት አመት እዚህ ታሪክ ያለው ሰላማዊ ነው። እርሻም አስነስቶ አቁም። እኔ ጋር የምመጡት ትልልቆች ናቸው። ያው ዝም ብሎ ጥላቻ ፈልጎ ካልሆነ በስተቀር አንድም ቀን እኔ ጋር የሚመጡ ኦሮሞዎች ለአካባቢው ስጋት አይደለም እንደውም ለአካባቢው ጥበቃ ሊሆኑ ይችላሉ ብዬ ሰዎቹ መሀላችንን ገብቶ እዛን ቀን አስመላለሱም ከዛ በኋላ ሰራተኞችን ሲያሰራሩ ነበር ቤቶችን እናቃጥላለን ሲሉ ነበር ከዛ አርብ ዕለት ደግሞ ድንጋይ ሲወለወል እኔ መስጥ ነበርኩ ስራ ላይ ስታይቶቹ ሲሰበሩ ንብረቶቹ ሲጠፉ ነበር ይሁድ ይሄ ነበር ይሁድ ማታ ደግሞ ሶስት ሰዓት ላይ እሳት ተለኩሶበት ያው በአንዳንድ የአካባቢው ሠራተኞች ውስጥ ያሉት ሰራተኞች ዛቱ ጠፍቷል። ያው እስካሁንም እየዛቱ ነው። እንግዲህ አናክም ለመንግሥትም አቤት አቅርበናል፣ ልዩ ትበታ እንዲደረግልም። ይሄ ደግሞ የብሄር ብሄረሰቦችን ለማጣላት ነው። ስለዚህ መንግሥትም ትኩረት ሰጥቶት አንድ ነገር ካላደረገ ይሄ በጣም እንደሚባባስ ለወደፊት ከፍተኛ ትጋል አጽኖታችንን እናሰማለን። በአካባቢው አገልግሎት ሲሰጥ አንድ አመት ገደማ የሆነው የሌሊሴ ቁርስ ቤት ባለቤት ወይዘሮ ሌሊሴ ዳባ ንብረታቸው ላይ አደጋ ከደረሰ በኋላ እንደነገሩ ስራቸውን ቢጀምሩም አሁንም ዛቻዎች እየደረሳቸው እንደሆነ ይናገራሉ። ያው ነው። እኛ አሁን ማታ ማታ እኔ ቀንሰርች ማታ ቤት ነው የሚገባው ማታ ሲያልፉ ሲሉ ማታ ልጆችም ሰራተኞችም ደስ ቤን እየጠሩ እየሰደቡኝ ነው የሚያልፉ አሁን ራሱ ያው ነው እኛ በጣም ፍራቻ ያለ ነው ያለነው። ፖሊሶቹ ባይኖር ኑሮ ሁላቱ ሊያቃጥሉ ይችላል። ያናቅም በጣም እየፈራ ነው ስራውን የሚሰራ ጀምር። ኦሮሞ አብረን ኖረን አብረን ጠጥተን አብረን በልተን አብረን አድገን የምንኖር ነው የሚያዘራል። ለይም ከማንም ሰው ጋር የምንኖር ህዝብ ነው ብዬ አስባለሁ። እንደዚህ ነገር በሀገራችን ላይ ብጠፋና ብቀር ነው ደስ የምለኝ። ለምን ኦሮሞ ትናጓሪ ለሚያሳድገው ማንንም ልጅ ወርጦ ካለ ያሳድጋል፣ ያኖራል። እንደዚህ ነማቀው ነው ለዚህ ዘር ለይቶ አልለመድኩበትም፣ አላደግኩበትም። ያሰራሁበት ቦታ ራሱ ዘር ለይቻል እንደምሰራ ስራውን የምሰራ ለሁሉም ነው። ስራችን ሁሉን ይመለክታልና ሁሉም ነው የሚጠቅመው። በበኩሌ አስፈልገኝ አላይትም፣ ማንም በአረግ ነው ደስ የሚለኝ። የፌዴራል ፖሊስ የመረጃና የጸጥታ ክፍል ኢንስፔክተር ምግቤ አራጌ ጥቃቱ ከደረሰበት ቀን አንስቶ የማረጋጋት ስራ እንደተሰራና በከተማዋ ረብሻና ግጭትን ለመከላከል ከፍተኛ ጥበቃና እንቅስቃሴ እየተደረገም እንደሆነ ገልጸውልናል። ባለፈው ሳምንት ያው ከግሩግሩ ጋር ተያዞ የነበረ ሊሆን ይችላል። በአሁኑ ወቅት ግን የትም ቦታ የእኛ ሰራዊት ተደራሽ ነው ያለ ፖሊሶች አሉ። ምናልባት በአሁኑ ሰዓት የሚያቀርቡት ከሆነ ምንም አይነት ስጋት የሌለበት ቦታ ነው። ሁሉም ቦታ ያለው እኛ ሀያ አራት ሰዓት እዚህ ጋር እየሰራ ነው ያለ። ነው የሚያስቸግራቸው ወይም ስጋት ነው የሚሉትን ስልኮቻችንን ያውቃሉ። በማንኛውም ሰዓት ሀያ አራት ሰዓት ቢደውሉን ያው ምላሽ እንሰጣለን። አባሎቻችን ውጭ ነው ያለ። ኢንስፔክተር ምግቢ አራጌ ማንኛውም የከተማዋ ነዋሪ በደህንነቱ ላይ ስጋት ከተሰማው ለፖሊስ በፍጥነት መረጃ እንዲያደርስ ጠይቀዋል። መስታወትን አመሰግናለሁ ለዘገባው። የተከበራቸው አድማጮች የተለያዩ የኅብረተሰብ ክፍሎች አባላት የሆኑ የቡራዩና የአካባቢዋን ተጎጂዎች እያነጋገርን ድምፃቸውን እያሰማነን በትናንትናው ምሽትም የሌሎችን ተጎጂዎች ድምፅ ማሰማታችን ይታወሳል። ወደፊትም እንቀጥላለን። በተጨማሪም በዚያው አካባቢና በሌሎችም አካባቢዎች ማኅበረሰቦችን በመደገፍ በማስተባበር እርዳታዎችን በመስጠት በማጽዳት ጭምር ገንቢ ስራዎችን እያከናወኑ ያሉ በጎ ፈቃደኛ ወጣቶችና የከተማዪቱን ነዋሪዎችም እያነጋገርን ዘገባዎችን እና እናቀርባለን። የሚቀጥለው ዘገባ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከትናንት በስቲያ መዘጋትን የሚመለከት ይሆናል። ከትናንት በስቲያ ተዘግቶ የዋለው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ወደ መደበኛ ስራው ተመልሷል። አዲስ አበባ ላይ ይካሄዳል ተብሎ የነበረ ሰልፍ ካለፈው ሳምንት ሐሙስ ጀምሮ የታዩ የሰው ሕይወት ጭምር የጠፋባቸው ክስተቶችና ሰልፎች ለኤምባሲው መዘጋት ምክንያት መሆናቸውን ቃል አቀባዩ ኒኮላስ ባርኔት ገልጸዋል። ቃል አቀባዩን ያነጋግራቸው እስክንድር ፍሬው ነው ተከታዩም ዘግቧል። የመደበኛ ስራውን ቀጥሎ የዋለው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአንድ ቀን ተዘግቶ ነው የዋለው። ኤምባሲው ለአንድ ቀን ተዘግቶ እንዲውል ከውሳኔ ላይ የተደረሰው የከተማዋን ሰሞንኛ ክስተቶች መነሻ በማድረግ እንደሆነም ቃል አቀባዩ ኒኮላስ ባርኔት አብራርተዋል። ፈጣኑ መልስ ኤምባሲው የተዘጋው የበለጠ ጥንቃቄ ለማድረግ ነው። ለማብራራት ያህል እንደዚህ አይነት ውሳኔ ላይ ስንደርስ በሂደት ውስጥ አልፈን ነው። በቀላሉ የምንወስነው አይደለም። ኤምባሲውን የመዝጋት ውሳኔ እዚህ ብቻ ሳይሆን በየትኛውም የዓለም ክፍል ከባድ ውሳኔ ነው። ያንን አስቸጋሪ ውሳኔ ስናስተላልፍ የተመለከት ነው። ባለፈው ማክሰኞ ምሽት የነበረውን መረጃ ነው ነው እና ረቡዕ ዕለት ሰልፎች የመካሄድ እድል እንዳለ መረጃ ደረሰን። ያ አንድ ነጥብ ነው። ነገር ግን ከዚያ በላይ በቅርቡ በከተማዋ የነበሩ ክስተቶችን ተመለከትን። በይፋ ሳይካሄዱ የተካሄዱ ሰፊ የተቃውሞ ሰልፎችን አስተዋልን። ሰኞ ዕለትም በሳምንቱ መጨረሻ የተካሄዱና ሁከት ያዘሉ ክስተቶችን አንዳንዶቹም የሰው ሕይወት የጠፋባቸውንና ንብረት የወደመባቸውን ተመለከትን። እናም ቀጣይ ሊሆን ስለሚችል ነገር ምን ያህል እንደምናውቅና ሊኖር የሚችለውንም ስጋት ወይም አደጋ የመገመት አቅማችን ጥያቄ ውስጥ ገባ። እናም ውሳኔው የኤምባሲውን ሠራተኞችና የአሜሪካውያንን ደህንነት ከማስጠበቅ ጋር የተያያዘ መሆኑን ቃል አቀባዩ ገልጸዋል። ዊ ዲድን ኖው ኢናፍ ቱ ቢ ሹር ዊ ኪፕ አወር ፒፕል ሴፍ የተደረሰበት ውሳኔ የኤምባሲ ሰራተኞች ወይም የአሜሪካውያንን ደህንነት በማስጠበቅ እርግጠኛ እንደሆን ነው። ለዚያ በቂ መረጃ አልነበረንም። ሁሉም ሰው ሊገነዘበው የሚገባው በመላው ዓለም ከእያንዳንዱ የዩናይትድ ስቴትስ ኤምባሲ ተግባራት አንዱ የሰራተኞችን፣ የዜጎቻችን ደህንነት ማስጠበቅ ነው። እዚያ ውሳኔ ላይ ከደረስን በኋላ ደግሞ ውሳኔያችንን ይፋ እንድናደርግ ህጉ ይጠይቃል። ደህንነትን ወይም የጸጥታ ጉዳይ የተመለከቱ መረጃዎችን ከዜጎች ያለመደበቅ ከዩናይትድ ስቴትስ መንግሥት ኃላፊነቶች አንዱ ነው። ኤምባሲውን ለመዝጋት መወሰን ሰልፍ እንዳለ እንደማሳወቅ ወይም እንደ መጥራት ይቆጠራል በሚል በማኅበራዊ ሚዲያ ለተሰነዘሩ የአንዳንድ ሰዎች አስተያየቶችም ላይ ሰጥተዋል ቃል አቀባዩ። I understand that, you know, in light of recent events in Addis that people are already feeling tense, uh and so I understand that, you know, the decision to close the embassy uh Samoun <laughs> b Addisababachi machana kacho no redalo embassy un land can lemazgate the Rasa Wusanium, Yabeleta and Dichana Quadr Guachawdi Hunichar, Nagurgan, Inya Rasachin, Hunetao Basas Banoro, Ziwusani Lai <laughs> Baldarasim <laughs> Neber. የበለጠ ጥንቃቄ ማድረግ ስህተት የለውም። አንዳንድ ሰዎች ኤምባሲውን መዝጋት ሰልፍ እንደ መጥራት ይቆጠራል ያሉትን ግን እኛ እንቀበልም። በኢትዮጵያ እየተካሄደ ያለው አንድ አካል የግል ተጠያቂነትና ኃላፊነት መሆን አለበት። የተካሄደ ሰልፍ አለመኖሩም ውሳኔያችን የተሳሳተ መሆኑን አያሳይም ብለዋል። የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት፣ ሰልፎች አልነበሩም ማለት አልታቀዱም ማለት አይደለም፣ የመካሄድ እድል አልነበራቸውም ማለትም አይደለም። ትናንት ከተማዋ ሰላማዊ ሆና በመዋሏ ደስተኞች ነን። ይህ ማዕበል ወዳለህበት አቅጣጫ እየመጣ ነው በሚል የሜትሮሎጂ ባለሙያ ቤትህን ለቀህ መሄድ አለብህ ብሎ እንደሚነግርህ አይነት ማለት ነው። ቤትህን ለቀህ ትሄዳለህ፣ ምቾትም አልነበረህም። ማዕበሉ ግን በሌላ አቅጣጫ ይሄዳል እንበል። ያኔ ቤትህ ሰላም በመሆኑ ከፍተኛ ደስታ ይሰማሃል። ከዚህ የሚገኘው ትምህርት የሜትሮሎጂ ባለሙያውን አለማመን ሳይሆን ካለመዘጋጀት መዘጋጀት ይሻላል የሚል ነው ነው ያሉት። በዚህች ሀገር የተጀመረው የለውጥ ሂደት እንዲሳካ ኢትዮጵያውያን በአንድነት መንቀሳቀስ እንዳለባቸውም የኤምባሲው ቃል አቀባይ ተናግረዋል። ዜጎችም የበኩላቸውን መወጣት እንዳለባቸውም ነው ያብራሩት። ባለፉት ሁለት ዓመታት እዚህ በመኖሬ የሰብአዊ መብት እንዲከበር የኢኮኖሚ ዕድል እንዲፈጠርና ዲሞክራሲ እንዲተገበር ሕዝብ ያለውን ከፍተኛ ፍላጎት ተመልክቻለሁ። አሁን ያ ዕድል ተፈጥሯል። ያ ግን የተለወጠ አመለካከት ይጠይቃል። ፍላጎቶቹ እውን እንዲሆኑ የሚያደርገውም መንግሥት ብቻ አይደለም። ሕዝቡም የሂደቱ አካል መሆንና ተሳትፎውን ገንቢ በሆነ ሁኔታ መጠቀም አለበት። ኤምባሲው በትናንትና ሁለት ተዘግቶ እንደሚውል ለኢትዮጵያ መንግስት ቀድመው ማሳወቃቸውንም ቃል አቀባዩ አመልክተዋል። ውሳኔው ለምን እንደተወሰነም አሳውቀናቸዋል ነው ያሉት። ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው በርካቶች መቁሰላቸው መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንን ተከትሎ በአዲስ አበባ በተካሄዱ ሰልፎችም አምስት ሰዎች መሞታቸውን ፖሊስ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። የአማራ ክልል ትምህርት ጉዳይ ቀጣዩ ርዕስ ነው። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የክልሉ የትምህርት ቢሮ ገልጿል። በሀገር አቀፍ ደረጃ የትምህርት ቤቶችን የጥራት ደረጃ ለመለካት 26 መስፈርቶች ተዘጋጅተው ሥራ ላይ መዋላቸውንና በመስፈርቱ መሰረት ሲለኩ የክልሉ አብዛኞቹ ትምህርት ቤቶች ከደረጃ በታች መሆናቸውን የትምህርት ቢሮ ኃላፊው ዶክተር ይልቃል ከፋለ አመልክተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ 26 መስፈርቶች ነው። ከፍተኛ የሚባለውና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት፣ የመማር ማስተማሩ ሂደት ጤናማ የሆነ፣ የተሟላ የትምህርት ቁሳቁስ ያለው፣ ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ሌሎች መስፈርቶችን ያሟላ ነው። በደረጃ ሶስት የተቀመጠው ደግሞ ብዙም ከደረጃ አራት ጋር የሚራራቅ አይደለም። በደረጃ ሁለትና አንድ የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ አንደኛው ግብዓትን በሚመለከት የያዘው ሀያ አምስት ፐርሰንት ሚይዝ ነው ከመቶ ሁለተኛው ሂደት መማር ማስተማሩን የሚመለከት ነው። ይሄ ደግሞ ሰላሳ አምስት ፐርሰንቱን ይይዛል። ሶስተኛው ውጤትን በሚመለከት ነው። ይሄ ደግሞ አርባ ፐርሰንት ይይዛል። በአጠቃላይ መቶ ፐርሰንት ይይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው። አብዛኞች ማለት ነው። በዚያኛው ዳታ ተመስርተን ስናየው ግን ከሰማኒያ ፐርሰንት በላይ ደረጃቸው ከደረጃ በታች ደረጃ ሁለት እና ደረጃ አንድ ማለት ነው። ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው? ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶችን ከደረጃ በታች የሆኑትን መርጠን ደረጃቸውን በአንድ ዓመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቷል። የተለያየ ስልጠና ማንዋል ተዘጋጅቷል። ተከታታይ ድጋፍና ክትት ተደርጎላቸዋል። ርዕሰ መምህር እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና፣ ተሰጥቷቸዋል። በየዓመቱ ተለዋዋጭ ነው የሚሆነው መስፈርቱ ማለት አንድ ትምህርት ቤት በዚህ ዓመት ውጤታማ ሊሆን ይችላል። በሚቀጥለው ዓመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት ነው። ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች የሆኑትን አይተናል፣ ስንደግፍ ቆይተናል። ከነዚህ ውስጥ ያየነው ምንድን ነው? አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል። በተለይ 79 ፐርሰንቱ ደረጃውን አሻሽሏል። ስለዚህ በዚህ አመትን ወደ አንድ ሺ አንድ መቶ ደረጃ አንድ የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል። ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑ ቢሆኑ ዳስ ትምህርት ቤቶች አሉ፣ ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ህጻናት ማለት ነው በዛፍ ስር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በሁለት ሺ አስራ አንድ ላይ እነዚህም በሙሉ ቋሚ በሆነ ነገር፣ ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር፣ ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይህ አንዱ ነው። ሁለተኛው ደግሞ በጣም ምቹ ያልሆነ የትምህርት ግባት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግባት እንዲሟላላቸው፣ ለምሳሌ መቀመጫ ወንበር የሌላቸው በርካታ ትምህርት ቤቶች አሉ። መቀመጫ ወንበር እንዲኖራቸው፣ አጋዥ መጽሐፍ እንዲኖራቸው የሚለውን ነገር ተነጋግረን በዚህ በጋራ እየሰራ ነው የምንገኘው ማለት ነው። በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በአገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው? አምና በጣም በጣም በተሻለ መንገድ የአማራ ክልል አስራ ያ ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ እንዴት ነው ነገሩ፣ አይጣረስም? ይሄኛውን ባልተሟላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው ጥያቄ ነው መጠየቅ ያለበት ማለት ነው። ነገር ግን ምንድነው መሰለሽ፣ ለደረጃው ለጊዜው ባይመጠንም በአብዛኛው እውቀትን ክህሎትንና ስነ ምግባርን አጣምሮ የያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው በአጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከማለፈ አልገደባቸውም አሉ። ምክንያቱም የተለየ ትኩረት አድርገዋል ማለት ነው ወይ መምሩ የተለየ ደግፏቸዋል ወይ ተማሪው ከወላጁ ጋር ሁኑ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትን አግኝቷል ማለት ነው የሚያግዘው የተለየ ኢንቫይሮንመንት አግኝዟል። አሁን መገምገም መመዘን ትቻላለች። አሁን በዚህ አመት ስድስት መቶ አርባ ያመጡ አሉ ደብረ ወርቅ አካባቢ ስድስት መቶ ሀያ ሰባት ያመጡ አሉ። ከዚያም ዚያ ስድስት መቶ ሀያዎቹ በጣም ብዙ ናቸው በገጠር አካባቢ ያሉት ልጆች ናቸው ያመጡት ያ ማለት ምንድን ነው ያ ቢኖር ጠቃሚ ነው ስራቸውን ያቀለዋል የመረዳት ፍጥነቱን ይጨምረዋል ነገር ግን እንዳያውቁ በፍጹም አይከለክላቸውም ማለት ነው ተጨማሪ ጊዜ ይጠይቃቸዋል ማለት ነው ደረጃውን በማሻሻል የሚያልፈው አሁን ለምሳሌ ወደ 78 ፐርሰንቱ ግማሽና እዚያ በላይ ያመጡ አስራሁለት እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናደርገው ኑሮ መቶ ፐርሰንት ልናደርገው ነበር። የገባው ተማሪ የሚታሰበው እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ይገቡ ይችላሉ። ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር። በአማራ ክልል ከአምስት ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ኢራቅና ሶሪያን ከአይሲስ ማለትም ራሱን እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ርዝራዦች ለማጽዳት እየተካሄደ ያለው ዘመቻ በስኬት እየተጓዘ ነው ሲሉ የጣምራ ግብረ ኃይሉ ዘመቻ ቃል አቀባይ ኮሎኔል ሻን ራያን ተናግረዋል። በኢራቅ አሉ ኮሎኔል ራያን፣ በኢራቅ በመንግስቱ የጸጥታ ኃይሎች የሚካሄዱ ዘመቻዎች ሀገሪቱን ነጻ እያወጡና ርቀው በሚገኙ በአምባር በረሃዎችና በኪርኩክ በዲያላና በሳላሂዲን ተራሮች የመሸጉ ርዝራዞችን እያሳድዱ ናቸው። አይኤስኤፍ ማለትም የኢራቅ መንግሥት የጸጥታ ኃይሎች እነዚህን ርዝራዞች እያሳደዱ ማውደም ብቻ ሳይሆን መንገዶችንና ሌሎች ተቋማትን ከጥቃት እየተከላከሉ ናቸው ብለዋል። ባለፈው ነሐሴ ወር የመጀመሪያው ሳምንት ብቻ የኢራቅ ኃይሎች በከፈቱት ዘመቻ አምሳ ተጠርጣሪ አሸባሪዎች ተይዘው ታስረዋል፣ አምስት መቶ የተለያዩ የጦር መሳሪያዎች ተማርከዋል ብለዋል። ይልና እርሳን ቀጹ ሐተታውን ይቀጥላል። በሶርያም አሉ ኮሎኔል ራያን፣ የህብረቱ ኃይሎችና ሸሪኮቹ የዘመቻ ክበበውን ሦስተኛ ረድፍ ለመጀመር እየተዘጋጁ ነው። የዚህ ዘመቻ ዓላማም አይሲስ በኤፍራጥስ ወንዝ አካባቢ የደረሰበትን ሽንፈት ማጠናከርና ወደ ሌሎች ምሽጎቹ መግፋት ይሆናል ሲሉ አስረድተዋል። የሶሪያ ጸጥታ ኃይሎች ለዘመቻው እየተዘጋጁ ሲሆን ከሐጂን ማለትም ከአይሲስ የኤፍራጥስ ሸለቆ የመጨረሻ ምሽግ እየሸሹ በመውጣት ላይ ለሚገኙ ሲቪሎችም ጥበቃ ያደርጋል። ለማምለጥ የሚሞክሩ ተዋጊዎችንም እየያዘ በቁጥጥር ሥር ያውላል ሲሉ ኮሎኔል ሻንሮያን አብራርተዋል። በመጨረሻም በኢራቅና ሶሪያ የማረጋጋቱ ጥረት ቀጥሏል። አይሲስን ወደ ነበረበት ጠንካራ ስፍራ ያወጡ ሁኔታዎች እንዳይመለሱም ትግሉ እየተካሄደ ነው። በኢራቅ መንግሥት የሕዝቡን የኑሮ ሁኔታ ለማሻሻል እየሠራ ነው። በተለይ በውጊያው የወደሙ ተቋማትን መልሶ በመገንባቱ ረገድና የተቋረጡ የኤሌክትሪክና ውሃ አገልግሎቶችን እንደገና ገና ለመመለስ በመመለስ ሥራ ተጠምዷል። በሶርያም የማረጋጋቱ ጥረቶች ትኩረት ሕይወት በማትረፍ የተቀበረ ፈንጆችን በማጽዳት የውሃና መብራት አገልግሎቶችን በመመለስ ላይ ጠንክረው እየተካሄዱ ናቸው ይልና እርሳን ቀጹ ሐትታውን ሲያጠቃልል፣ ዩናይትድ ስቴትስና ሸሪኮቿ ቆርጠው የተነሱት አይሲስን ከኢራቅና ሶርያ ጠራርጎ በማስወጣቱ ላይ ብቻ ሳይሆን ወደዚያ ፈጽሞ መመለስ የማይችሉበትንም መንገድ ጨርሶ በመዝጋት ይሆናል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ከመሰናበታችን በፊት አጫጭር ማጠቃለያ ዜናዎች። ዩናይትድ ስቴትስ ቴክሳስ ክፍለ ሀገር ዳላስ ከተማ የቀድሞ የጊኒ ፕሬዚደንት ወንድ ልጅና ባለቤታቸው በተንደላቀቀ መኖሪያ ቤታቸው ውስጥ አንዲት ጊኒያዊት ወጣት ለ16 ዓመታት በባርነት ይዘው ሲያሰሯት ኖረዋል ተብለው በዩናይትድ ስቴትስ ፌዴራል ፍርድ ቤት ክስ ተመስርቶባቸዋል። መሐመድ ቱሬ እና ዴኒስ ክሮስ ቱሬ የውጭ ሀገር ሰውን በግዴታ በማሰራት እና ለጥቅም ብሎ አስቀምጦ በማልፋት ወንጀል ነው የተከሰሱት። የተከሳሹ ጠበቃ የፈጠራ ውንጀላ የተሞላበት ነው ሲሉ ውድቅ አድርገዋል። ሰዎቹ ትምህርት ቤት እንዳላስገቧት ደሞዝም እንዳልከፈሏት ነው ልጅቱ የተናገረችው። በኮረንቲ ገመድና በቀበቶ ይደበድቡኝ ነበር። አንድ ጊዜ እንደውም ከጆሬ ላይ ጉትቻ መንጭቀው አውልቀው አቁስለውኛል ስትል ተናግራለች። ተከሳሾቹ የቀድሞ የጊኒ መሪ ልጅና ባለቤታቸው በወንጀሉ ጥፋተኛ ሆነው ከተገኙ 30 ዓመት እስራትና አምስት መቶ ሺህ ዶላር ቅጣት ያስፈርድባቸዋል። መሐመድ ቱሬ የመጀመሪያው የነጻነት የጊኒ ፕሬዝደንት የነበሩት የአህመድ ሴኩቱሬ ልጅ ናቸው። የዩናይትድ ስቴትስ በጠቅላይ ፍርድ ቤት እጩ ዳኛው ብሬት ካቫኖ ላይ ከአመታት በፊት ወሲባዊ ጥቃት ፈጽመዋል ብለው የወነጀሏቸውን ሴቶች ተአማኒነት ላይ ጥያቄ ያነሱት ፕሬዝደንት ዶናልድ ትራምፕ እውን ድርጊቱ ሴትዮዋ የሚያወሩትን ያህል የከበደ ቢሆን ያን የውኑ ለፖሊስ ያስታውቁ ነበር ሲሉ ተችተዋል። አክራሪ ግራ ክንፍ ፖለቲከኞች ካቫኖ ላይ ዘመቻ ከፍተው እንጂ ሲሉ ነው ትራምፕ በትዊተር ገጻቸው የወነጀሉት። ክቡራትና ክቡራን አድማጮች ዝግጅታችን ሊጠቃለል ነው። አጫጭር መረጃዎች 1 ዶላር 27 ብር ከ55 ሳንቲም ተመንዝሯል። ነገ አዲስ አበባ ደመናማ ትሆናለች። ከፍተኛ ሙቀት 23፣ ዝቅተኛ 13 ዲግሪ ሴልሽስ ይሆናል። በምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ በቴክኒሻኑ ቮይቴክ ዞርኒያክ፣ ዌብ እና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው እንዲሁም በምሽቱ ፕሮግራሟ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጅት ታየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደሩ።